ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ 31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። የተነሻችሁ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ሚያዝያ ዘጠኝ 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። በትግራይ ክልል የከፍተኛ ትምህርት ተቋማትን ለመቀላቀል የሚሰጠውን ፈተና የወሰዱ ተማሪዎች ቁጥር ዝቅተኛ እንደነበር የክልሉ ቢሮ አስታውቋል። በሐዋሳ ከተማ የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች የከተማዋ ነዋሪዎች የኮቪድ-19 ወረርሽኝን መከላከል ላይ ያላቸውን ቸልተኝነት እንዲያቆሙ የእግር ጉዞ በማድረግ ተማጸኑ የሚሉትና ሌሎችም ዝግጅቶች አሉ ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል አብራችን እንድትቆይ እንጋብዛለን የማስተናግዳችሁ አዳነች ፍስሃዬ ነኝ ብርሃን ኃይሉ ፕሮግራሙን ትመራለች አሁን የምሽቱ ዜና ይነበባል ዜና ይስጥልኝ። ክቡራትና ክቡራን እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በአማራ ክልል ሰሜን ሸዋ ውስጥ የሚስተዋለው አለመረጋጋት ዛሬ መቀጠሉ ታውቋል። ታጣቂዎች ዛሬ ከቀትር በኋላ ሸዋሮቢት ከተማና ወቀት ወረዳ ላይ ጥቃት መክፈታቸውንና የከተማይቱ ነዋሪም ከጥቃቱ እየሸሸ መሆኑን መስፍን አራጌ ነዋሪዎችንና የመንግስት ባለስልጣን አነጋግሮ፣ እንዲሁም የአማራ ክልልን መግለጫ አካቶ ተከታዩን ዘግቧል። ማምሻውን በደረሰን የስልክ መረጃ መሰረት ሸዋሮቢ መግቢያ ላይ በሚገኘውና ዙጥ እየተባለ በሚጠራው አካባቢ ከፍተኛ የተኩስ ልውውጥ ሲደረግ ነበር። ይህንንም የሸዋሮቢ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባልደረባ ኑሩ መሐመድ አረጋግጠዋል። አቶ ኑሩ ሁኔታዎች ከቁጥጥር ውጭ ወጥተዋል ይላሉ። አይ ከባድ ነው። ሰውም በጣም እንትል እያለ ነው፣ እየለቀቀ ነው። በጣም ምንም አንድም ሰው በቃ አልቀረም። በቃ በጣም ከፍተኛ ስጋት አለበት። ከኋላ ነገር እየ ተፋፍሟል ይመስለኛል አሁን አሁን ራሱ ሰው እየሮጠ ነው፣ ራሱ እየሮጠ ነው። ሄሎ አላቶ ኖሮ ከባድ ሁኔታ ላይ ያለነው ወንድሜም፣ በምንም አይነት አእምር ምንም ልል አልችልም። በቃ ይኸው አቅም በላይ የሆነው ወንድሜ፣ ህይወታችንን ለመታደግ በሽሽት ላይነን። ያሉ የከተማዋ ነዋሪም፣ ጥቃቱን የሚፈጽመው አካል በከባድ መሳሪያ የተደራጀ በመሆኑ ነዋሪው ብቻ ሳይሆን የአካባቢውን ጸጥታ ለማስከበር የተሰማራው ሰራዊት ላይም ጉዳት እንደደረሰበት ገልጸዋል። አለክን አለክን፣ ህዝቡ አልቆ አሁን ወደ ነዋሪ ቤት እየገቡ ነው። ሱቂ ላይ ደርሰዋል። ህዝቡ ሸሽቷል። አለቀ፣ ሰራዊት አልቻለም። ሰራዊቱም ተመታ። ፈላሽና ከባ መሳሪያ እንዲ ያልሆነ አለ እየሸሸን ነው። ላይ የሞቱ አሉ። በጣም የሞተ ይገልጠዋል አሁን ታቅቷል። ገበሬውም ያ ገበሬው ነው እና ልዩ ሀይሉ ነበረ። እይጨረስ ወረዳው ታም የበላይ ነዋል ሸዋሮቢት አሁን ያው በቃ እነሱን ተዋላ እያየ ነበረ። እነሱ ሲለቁ ህዝቡ በቃ እንዲያለ ተበተነ። የሚሄድበትንም አያውቀውም። በከተማዋ የሚገኙ መኖሪያ ቤቶችና የንግድ ተቋማትን በእሳት መያያዛቸውን ነው ያመለከቱት። የክልሉ መንግስት ምንድን ነው ይህንን ምን የምን ያክል ህዝቡን ከለለ ማንን ይመራል ተብሎ ነው የሰሜን ዞን አስተዳዳሪ ታደሰ ገብረ ጻድቅ ትናንት ለአንድ የሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ችግሩ ከአቅም በላይ የሆነ መምጣቱን ተናግረዋል። የክልሉ ሰላምና ሕዝብ ደህንነት ጉዳዮች ቢሮ ኃላፊ ሲሳይ ዳምጦ ምሽቱን ለአማራ ሚዲያ ኮርፖሬሽን በሰጡት መግለጫ ኦነግ ሸኔና ተከታዮቹ ያሏቸው ኃይሎች ጥቃት መፈጸማቸውን፣ ሰብአዊ ጉዳት መድረሱንም ተናግረዋል። የጸጥታ ኃይሉ ከፌዴራል መከላከያ ሰራዊት ጋር በመተባበር በአጭር ጊዜ ውስጥ ችግሩን በቁጥጥር ስር ለመዋል እንደሚንቀሳቀስ አረጋግጠዋል። በማዕከላዊ ጎንደርና በምዕራብ ጎጃም አካባቢዎችም የአካባቢውን ጸጥታ ለማደፍረስ ሙከራዎች መደረጋቸውንና የሰው ህይወት ማለፉንም ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራ መስፍንን፣ አመሰግናለሁ ለዘገባው። የኢትዮጵያ መንግስት ባለሥልጣናት ኦነግ ሽኔ የሚሉትንና ራሳቸውን የኦሮሞ ነጻነት ሠራዊት ብለው የሚጠሩትን ታጣቂ ቡድን ምላሽ ለማግኘት ጥረት እያደረግንን። የቡድኑ የምዕራብ እዝ አዛዥ መሆናቸውን የገለጹና መሮ እንደሚባሉ ለቪኦኤ የተናገሩ የቡድኑ መሪ በቅርቡ በሰጡት ቃል በሲቪሎች ላይ ፈጽሞ ጥቃት እንደማይሰነዝሩ ገልጸው እንደነበረ ይታወሳል። ተጨማሪ መረጃዎችንና እና ምላሾችን ይዘን እንመለሳለን። ኢትዮጵያ ውስጥ በኮቪድ-19 ምክንያት እየተመዘገበ ያለው የሞት መጠን ከ3300 ማሻቀቡን የጤና ሚኒስቴር አስታውቋል። ሚኒስቴሩ እስከ ትናንት ምሽት ድረስ የነበረውን አጠቃላይ መረጃ በያዘና ዌብሳይቱ ላይ ባሰፈረው መግለጫ በአንድ ቀን ብቻ 15 ሰው መሞቱን ጠቁመዋል። በኮቪድ-19 እስከ ትናንት የሞተው ሰው ቁጥር 3300 መሆኑን የሚጠቁመው የሚኒስቴሩ መረጃ አንድ ሺህ 13 ሰው በጽኑ ታሞ እንደሚገኝም አመልክቷል። ይህ በእንዲህ እንዳለ በዓለም ዙሪያ ኮቪድ-19 ያደረሰውን ጉዳት እየመዘገበ ያለው የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ወረርሽኙ በአንድ ዓመት ውስጥ ከሶስት ሚሊየን ሚሊዮን በላይ ለሚሆን ሰው ህልፈት ምክንያት መሆኑን ዛሬ ገልጿል። ዓለም ክትባት ለማዳረስ እየተጣደፈ ባለበት ጊዜ የቫይረሱ መስፋፋት መጠንም በከፍተኛ ሁኔታ እያሻቀበ መሆኑን ማዕከሉ አመልክቷል። የኮቪድ-19 መከላከያ ክትባቶችን በተጣደፈ ሁኔታ ለሚሊዮኖች እየሰጠች ያለችው ዩናይትድ ስቴትስ ከዓለም 140 ሚሊዮን የኮሮና ቫይረስ ተጋላጮች ቁጥር ከ31 ሚሊዮን ተኩል በላይ የሚሆኑትን በመያዝ አሁንም በሰንጠረዡ አናት ላይ የምትገኝ ሲሆን ህንድ በ14 ተኩል እንዲሁም ብራዚል ወደ 14 ሚሊዮን በሚጠጋ ተጋላጭ እየተከተሏት ናቸው። የቫይረሱ የመስፋፋት መጠን ባለፉት ሁለት ወራት ውስጥ ከእጥፍ በላይ መጨመሩንና በተለይ ባለፉት ስድስት ሳምንታት ውስጥ በተከታታይ እያሻቀበ መምጣቱን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት ተናግረዋል። ዩጋንዳ ውስጥ ባለፈው ጥር በተካሄደው ምርጫ ወቅትና በምረጡኝ ዘመቻውም ጊዜ ዴሞክራሲያዊ ሂደትን ለማደናቀፍ ሰርተዋል ወይም ተባባሪ ሆነዋል ባለቻቸው ግለሰቦች ላይ የቪዛ እገዳ መጣሏን ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትዊተር ገጻቸው ላይ ባሰፈሩት መልእክት ፕሬዚደንት ዮዌሬ ሙሴቬኔ ለስድስተኛ የስልጣን ዘመን ማሸነፋቸው የተነገረበት ምርጫ ነጻም ፍትሐዊም አልነበርም ብለዋል። ሚኒስትሩ በዚሁ መልእክታቸው ላይ የዩጋንዳ መንግስት አድራጎቶች ሀገሪቱ እያሳየች ያለችው የዴሞክራሲና የሰብአዊ መብቶች ይዞታዎች ማሽቆልቆል ማሳያ ናቸው ብለዋል። የቪዛ እገዳው የተጣለባቸውን ግለሰቦች ማንነት መግለጫው አልተናገርም። በምዕራብና በደቡብ ቻይና ባህሮች አካባቢ ያለውን ሁኔታ ጨምሮ ቻይናና ሰሜን ኮሪያ ደቅነዋቸዋል ያሏቸውን ፈተናዎች በጋራ ለመጋፈጥ ከጃፓን ጠቅላይ ሚኒስትር ዮሸሂዴ ሱጋ ጋር መስማማታቸውን የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አስታወቁ። ባይደን ወደ መንበረ ስልጣኑ ከዘለቁ ወዲህ የውጭ መሪ ዋይት ሀውስ ቤተ መንግሥት ውስጥ ተቀብለው ሲያነጋግሩ የመጀመሪያው ከሆኑት ጠቅላይ ሚኒስትር ሱጋ ጋር ትናንት ካደረጉት የአንድ ቀን ምክክር በኋላ ለጋዜጠኞች በጋራ መግለጫ በሰጡበት ወቅት ለጃፓንና ለሀገራቸው ትስስር እንደ ብረት የጠነከረ ያሉትን ድጋፍ እንደሚሰጡ አስታውቀዋል። መሪዎቹ በጋራ ባወጡት መግለጫ ላይም ቻይና በምስራቅ ቻይና ባህር ላይ ያለውን ነባር ሁኔታ ለመለወጥ በተናጠል የምታደርገውን ማንኛውንም ሙከራ እንደሚቃወሙና በደቡብ ቻይና ባህር ላይም አለኝ በምትለው ሕገወጥ ሲሉ በጠሩት የይገባኛል ጥያቄና እንቅስቃሴዎች ላይ ያላቸውን ተቃውሞም በድጋሚ እንደሚያረጋግጡ አመልክተዋል። ሚስተር ሱጋ ከፕሬዚደንት ባይደን ጋር ከመገናኘታቸው ቀደም ብሎ የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ በቻይና ላይ የተዛባ አመለካከት ባላቸው ሀገሮች ተመርተው እንዳይሳሳቱ ሲል አስጠንቅቆ ነበር። ጃፓን ውስጥ አምሳ አምስት ሺህ የዩናይትድ ስቴትስ ወታደሮች የሚገኙ ሲሆን ሀገሮቹ ወታደራዊ ትብብራቸውን የእስያ ሰላምና መረጋጋት መሠረት ሲሉ ይጠሩታል። ክቡራትና ክቡራን ለዜና የተያዘው ጊዜ አበቃ። ከቀሬ ዝግጅቶች ጋር አብራችሁም ቆዩ። ወደ አዳነች ለመልሳችሁ። አድማጮች በ22 በ25ና በ31 3 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሰዓት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኝናላችሁ። ከሰኞ እስከ ዓርብ አሃዱ ሬድዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 2059942 ነው የውስጥ መስመር 14። አድማጮች ወደ ኋላ ከሚቀርቡት ዝግጅቶቻችን መካከል አንዱን ለቅምሻ እናሰማችሁ። ወደ ቀዳሚው ዝግጅታችን እናምራ። በትግራይ ክልል የከፍተኛ ትምህርት ተቋማትን ለመቀላቀል የሚሰጠውን ፈተና የወሰዱት ተማሪዎች ቁጥር ዝቅተኛ እንደነበር የክልሉ ቢሮ አስታውቋል። 12 ሺህ የሚሆኑ ተማሪዎች ፈተናውን ይወስዳሉ ተብሎ የተጠበቀ ቢሆንም በክልሉ የተፈጠረው ግጭትን ተከትሎ በነገሰው የጸጥታ ስጋት ምክንያት በተዘጋጁ የመፈተኛ ጣቢያዎች የተገኙ ተማሪዎች ቁጥር ሁለት ሺህ ብቻ እንደነበርም ተሰምቷል። ችግሩን ለመፍታት እየተደረጉ ስላሉ ጥረቶችና ተያያዥ ጉዳዮች ለማወቅ ሀብታሙ ስዩም የክልሉን ትምህርት ቢሮ ምክትል ኃላፊ ኢንጂነር አስቴር ይትባረክን በስልክ አነጋግሯል። እንግዲህ በትግራይ ክልል ውስጥ የነበረው ግጭት በተለይ የከፍተኛ ትምህርት ተቋማትን ለመቀላቀል ይዘጋጁ በነበሩ ተማሪዎች ላይ ምን አይነት ጫና ፈጥሯል አዎ ጫናው ይሄ ግልጽ ነው ለማንምም ምክንያቱ አንድ ጦርነት ላይ በተለይ አጋጣሚ ይሆናል ሳስለ በተለይ ተማሪ ሆነ ይሄንን ነገር ሀሳቦች ሳታስገባው ነገ ጠዋት ተምሬ ሰው ሆናለሁ ነገ ጠዋት ሀገር ይረዳሉ ነገ ጠዋት ይደርሳሉ እያለ ይህንን ነገር ሲፈጠር በጣም ትልቅ ጫና ነው የሚደርሰው፣ እና ይሄ ግልጽ ነው። ጦርነት እንደገና በአንድ ሀገር ላይ እንደዚህ አይነት ችግር ሲፈጠር ጫናው በጣም ከፍተኛ ነው። በህብረተሰቡ፣ በሳይኮሎጂካል፣ ኢኮኖሚካል በጣም ትልቅ ጫና ያመጣል። ለመሆኑ በዚህ ችግር ውስጥ ሆነው ዘንድሮ ላይ የከፍተኛ ትምህርት ተቋማትን ለመቀላቀል ምን ያክል ተማሪዎች ፈተናውን ወሰዱ? ያመጡት ውጤት ምን ይመስላል? የጠበቅ ነው ወደ አስራ ሁለት ሺህ ተማሪዎች ነበር ልናስፈትን የጠበቅ ነው፣ ግን ያንኑ ነገር አልተቻለም። ባለው እዛ በተፈጠረው ችግር ተማሪዎቹ ተበታትነዋል። ተማሪዎቹ ወደ ሌላ ቦታ ሞብ ያደረጉ አሉ ወይም የሄዱ አሉ በጦርነት ምክንያት እና በተቻለ መጠን ግን ያው የፌዴራል መንግስት በአራት ዩኒቨርሲቲ ላይ ነበረ የመደባቸው። አራት ዩኒቨርሲቲ ሲመደቡ በአቅራቢያው ያለው ዩኒቨርሲቲ ላይ በራያ ዩኒቨርሲቲ፣ በአክሱም ዩኒቨርሲቲ፣ ሽሬ፣ መቀሌ ዩኒቨርሲቲ ነበር የተደረገው። ያንን ሲደረግን ተማሪዎቹ እምነት ኑሯቸው ሊመጡ አልቻሉም። ምክንያቱም ያንን ህብረተሰቡም አልተረጋጋም፣ ተማሪዎቹም አልተረጋጉም። በተቻለን መጠን ግን አናውንስ ለሁሉም ሁሉም እንዲደርሳቸውና መልእክቱ እንዲደርሳቸው አድርገናል ግን እንዳያሰብ ነው አልመጡም። ጥቂቶቹ ግን የተፈተኑት በጣም በሚያሳዝን ሁኔታ ነው የተፈተኑት። በጭንቀት እያሉ ፈተና ሲባል በተፈጥሮም ያው ተማሪ ስትሆን ትጨነቃለ፣ ፈተና ስትገባ ከዛ በላይ ደግሞ በተፈጠረው በሀገሪቷ ችግር ላይ ሴት ስትሆን ትደፈር ያለሽ እዛ ስትሄጂ ወንድም ሚሊተሪ ትሆናለህ ወይም እንደገና ከሌላ ጋር ከፖለቲካ ጋር ያያዙታል፣ አንተ ባንዳ ሁነሃል ይሉታል። እና ያንን ቆርጦ ግን እኔ ይህን ነገር እድል ማምለት የለብኝም ተዘጋጅቻለሁ፣ እሚለው መንፈስ ይዘው የመጡት ተማሪዎች ለእኛ ከዛ ከጠበቅ ነው። ከአስራ ሁለት በላይ ናቸው ብዬ ነው የማስበው። እግዚአብሔር ይመስገን ውጤትንም ከሙሉ ክልሎች እነዛ የተፈተኑ ልጆች ናቸው። በጣም ትልቅ ከፍተኛ ውጤት ያመጡ ተማሪዎች ማለት ነው። ቁጥራቸው ምን ያክል እንደሆነ የሚታወቃለ? አዎ ወደ ሁለት ሺህ ተማሪዎችን ተፈትነዋል። እንግዲህ ቀድመው ጠቀስ እንዳደረጉልኝ ባለው ችግር የተነሳ ፈተናውን መውሰድ የቻሉ ተማሪዎች ቁጥር አናሳ ነው። ነገሮች ሲረጋጉ እነዚህ ተማሪዎች ዳግም ፈተናውን እንዲወስዱ የተቋረጠው የትምህርት ህይወታቸው እንዲቀጥል እቅድ ይኖር ይሆን? እንዳሉት ከአቅም በላይ የሆነ ችግርም ነው አብዛኞቹን የከለከላቸው። ይህን ታሳቢ ያደረገ አዲስ እቅድ ይኖር ይሁን። ላልተፈተኑ ተማሪዎች? አዎ በደንብ አለ። አሁን ያው እንደውም ዝግጅት ጀምረናል፣ እንዲመዘገብ ምዝገባ ጀምረናል፣ ፕሮፖዛሉ አውጥተናል። ያው እንደ ባለፈው በአራት ዩኒቨርሲቲ ሊሆን ይችላል። ሴንተሩ ነው ያልተለየው ወይም ደግና አሁን የጸጥታ ጉዳይ እየተሻሻለ የመጣበት ሰዓት ስለሆነ በአካባቢያቸውም ሁነው እንዲፈተኑ የሚለው ነገር ያው አሰስመንት እየተካሄደ ነው ያለው። ግን ለነሱም ፈተና እንደሚሰጡ ያው አለ። ክልሉ ከሌሎች የኢትዮጵያ ተማሪዎች ጋር ተወዳዳሪ የሚሆኑ ተማሪዎች የወጡበት የነበረ ክልል ነው። ወደ ቀደመ ይዞታው ይመለስ ዘንድ ምን መደረግ አለበት ይላሉ? አዎ ህብረተሰቡ ያው ማረጋጋት ነው፣ ተማሪውን ማረጋጋት ነው። አሁን ወደ ማረጋጋት የመጣ ነው፣ እምነት ነው። ስላልተማመን ነው ምክንያቱ፣ የሚወራው ወሬዎች ይሄ ጥቃቱ አለ፣ ስጋት አለ ጦርነት ተካሂዶ ስጋት የለም። አይደለም ወላጅ ይሰራል፣ ልጁን ለመላክ እንጂ እንዲማርለት የማይፈልግ ወላጅ ወይም እንዲማርለት የማይፈልግ ወንድም እህት፣ ህብረተሰብ የለም። ይህንን ግልጽ ነው። ግን በተፈጠረው ችግር ስጋት ያድርበታል፣ እምነት የለውም። እንዲህ ይሆናል ወይ ይሆናል፣ እንደዚህ ይሆናል የሚል ስለነበረው ነው። እነዛን ልጆች ያሰብናቸው ልጆች ሳይፈተኑ ነው የቀሩት። አሁን ግን በነዛ ልጆች አርአያ ወይም እንደገና በነዛ ልጆች መረጃ ሊሆኑ ስለቻሉ ለህብረተሰቡ፣ እንደውም በስልክ እየደወሉ መቼ ነው ፈተናውን፣ ወይም እንደገና መቼ ነው የምንፈተነው እያሉ ስልክ እየደወሉ ሁሉ ነገር ይከታተላሉ እና ወላጆች ራሱ እስከ ትምህርት ቢሮ እየመጡ መቼ ነው የልጆቻችን ፈተና የሚደርሰው እና እናዘጋጃቸዋለን፣ ሌላ ሀገር ስለላክናቸው ናቸው ወደዚህ እንድናስመጣቸው እያሉ ጥፋቸውም እየጠየቁ ነው። ይሄንን የሚያስረዳ ባለው በክልሉ ላይ ጸጥታ እና የመረዳዳት እየተሻሻለ መምጣቱ ነው እና አሁን በበለጠ ወደ ፈተና ይገባሉ ብለን እናስባለን፣ ተስፋ እናደርጋለን። የማካካሻ ፈተናዎች የሚሰጡበት የጊዜ ገደብ ተቆርጦ ይሆን ወይንስ ለወደፊቱ በሚኖረው ጊዜ ውስጥ የሚገለጽ ነው? አ እስካሁን በዚህ ቀን ፈተናል አልተባለም። ያው በኢትዮጵያ ደረጃ የምርጫ ቀን ስላለ እሱን ያው ፌዴራል መንግስት ስለሚያወጣው እስካሁን የቆረጠው በዚህ ቀን የሚል ነገር የለም ግን ተማሪዎቻችን የማዘጋጀትና ትምህርት ቤት ውስጥ ለማስገባት ዝግጅት ላይ ነው ያለን። ምክንያቱ ተማሪዎች መማር ስላለባቸው ይህን የአስራ ሁለተኛ ክፍል ብቻ ሳይሆኑ ሌሎች ቀሪዎች ደረጃዎችም ከአንድ እስከ አስራ አንድ ያሉ ተማሪዎችም መግባት አለባቸው ከሰኞ በኋላ መግባት አለባቸው ብለን ያው መምሪያ አውርደናል። ከዚህ በፊት ነው መምሪያው፣ ከየካቲት ስምንት ጀምሮ ነው መምሪያ የወረደው። አሁን ግን በኃይለኛ ተጠናክሮ ተማሪዎቹና አስተማሪዎቹ መገናኘት አለባቸው። ምክንያቱ በኮቪድ ጊዜ የሚደርሳቸው ቤታቸው በመዋል ብዙ ጥቃት የሚደርስባቸው አሁን ደግሞ ከዛ በላይ እየተጠቁ ነው። ልጆች ወደማይሆን ነገር ሽፍት እያደረጉ ነው። በተለይ አሁን ከትምህርት ቤት ሳይውሉ ወይም እንደገና ትምህርት ቤት ሳይገቡ ሲውሉ በሀገሪቷ ላይ የማይለመድ ነገሮች ካርታ፣ ሌላ ሌላ ነገሮች፣ ሌብነት ላይ እየተሰማሩ ነው ያሉትና ልጆችን እየጎዳናቸው ሆነ ያለን እና ልጆችን ወደ ትምህርት ቤት ማምጣት ግድ ይለናል እና ያንን ነገር እየሰራን ነው። ኢንጂነር አስቴር ይትባረክ የትግራይ ክልል የትምህርት ቢሮ ምክትል ኃላፊ፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ እመኛለሁ። አሜን፣ እግዜር ይስጥልኝ። በዩናይትድ ስቴትስ ብዙዎቹን ኢላማ ያደረጉ ግድያዎች አልተቋረጡም። አሜሪካውያን እነኝህን ፍጅት የሚያደርሱ ጥቃቶች ለመቀነስ እና አልፎ አልፎ ከሚታዩት የተናጠል ድርጊቶች እንዴት መለየት በሚቻልባቸው መንገዶች ላይ አሁንም እንደተከፋፈሉ ናቸው። በጦር መሳሪያ በሚፈጸሙ ጥቃቶች ሳቢያ በዩናይትድ ስቴትስ በየዓመቱ በአስር ሺዎች የሚቆጠሩ ሰዎች ሕይወታቸውን ያጣሉ። ማይክል ሱሊቨን መፍትሄ ሊሆኑ ይችላሉ በሚባሉ እርምጃዎች ዙሪያ የጉዳዩ አዋቂዎች ያቀረቧቸውን ሀሳቦች ያካተተበትን ዘገባ አሉላ ከበደ ያቀርበዋል። ንፉ ሰኞ ሚያዝያ 4 2013 ዓ ም በኖክስቪል ቴኔሲ ውስጥ በሚገኝ አንድ ትምህርት ቤት ውስጥ በዚያ በነበሩ ላይ በተከፈተ ተኩስ አንድ ተማሪ ሲገደል፣ አንድ የፖሊስ መኮንን ቆሰለ። በጆርጂያ ክፍለ ግዛትም ባለፈው ወር በሶስት የፍል ውሃ የሰውነት መታሻና ሌሎች አገልግሎቶች መስጫዎች ውስጥ በተፈጸመ ጥቃት ስምንት ሰዎች ሲገደሉ ከነኚህም መካከል ስድስቱ ሆን ተብሎ የጥቃቱ ኢላማ የተደረጉ የእስያ ተወላጅነት ያላቸው ሴቶች ነበሩ። ከዚያም አንድ ሳምንት ባልሞላ ጊዜ ውስጥ በኮሎራዶ የሸቀጣሸቀጥ መደብር ውስጥ አስር ሰዎች በጥይት ተደብድበው ተገደሉ። ካሊፎርኒያ ውስጥ መጋቢት 22 2013 ዓ.ም በዚያው ሰሞን ግድም መሆኑ ነው የተፈጸመ ጥቃት አንድ የዘጠኝ ዓመት ታዳጊም ጨምሮ አራት ሰዎች ተገደሉ። በሀገር አቀፍ ደረጃ መሪዎች ምን ማለት እንደሚቻል እንኳን ግራ ተጋብተዋል። አስተያየት ከሰጡት ውስጥ አንዱ ፕሬዚዳንት ጆ ባይደን ናቸው ስ ብዙ ጊዜ ደጋግመን ስላልነው፣ እኔ ማለቱን ራሱን አልወደውም። በጣም አዝናለሁ። ጥቃቱ ለደረሰባቸውና ለተረፉትም ልባዊ ሐዘናችንን እንገልጣለን። ትክክለኛ ገጽታው ከዚህም የከፋ ነው። ባለፈው ዓመት ብቻ ቁጥራቸው 20ሺ የሚደርስ አሜሪካውያን በጠመንጃ አማካኝነት በተፈጸሙ ጥቃቶች ሲገደሉ፣ ሌሎች 24ሺ ያህል ሰዎች ደግሞ ራሳቸውን ታጥፍተዋል። በመሳሪያ አማካኝነት የሚፈጸሙ ጥቃቶችን የሚያጥናና የሚዘግበው ለትርፍ ያልቆመ ተቋም እንዳሰፈረው መረጃ ይሁን እንጂ አሜሪካውያን አሁንም በጠመንጃ ባለቤትነት ጉዳይ ላይ እንደተከፋፈሉ ነው። አዳም ዊንክለር በሎስ አንጀለሱ የካሊፎርኒያ ዩኒቨርሲቲ የሕገ መንግሥት ጉዳዮች ጥናት አዋቂ ናቸው። ዩናይትድ ስቴትስ ውስጥ መጠኑ እጅግ የበዛ ጠመንጃ ይዘዋወራል ብለው የሚያምኑ ብዙ ሰዎች አሉ እናም በስፋት የሚታዩትን በመሳሪያ ወይም በጠመንጃ አማካኝነት የሚፈጸሙ ጥቃቶችን ለመቀነስ ቁልፉ የጠመንጃ አለያም የተለያዩ መሳሪያዎችን ሽያጭና ዝውውር መገደብ ነው ብለው ያምናሉ። ሌላኛው የአገሪቱ ክፍል ደግሞ በጠመንጃ ወይም በመሳሪያ የሚፈጸሙ ጥቃቶችን ለመቀነስ መፍትሄው ተጨማሪ ጠመንጃ ነው ብሎ አጥብቆ ያምናል። እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም ፒዩ የተሰኘው የምርምር ማዕከል ጥናት እንዳመለከተው ከጠቅላላው ሕዝብ ከአርባ ከመቶ በላይ የሚደርሱት አሜሪካውያን በቤታቸው አንድ ወይም ሁለት የመሳሪያ አይነት አለ። የመብት ተሟጋቾች እንደሚሉትም የጠመንጃ ባለቤትነት መብት በሕገ መንግስቱ ተደንግጓል። ሁለት የተከፈለውንና ጽንፍና ጽንፍ የያዘውን አስተያየት በመጽሐፋቸው የተነተኑት ዊንክለር እንዳስረዱትም ክፍተቱን መሙላት በጣም ከባድ ነው። ይሁንና የየግዛት መንግስታት ግን በተናትል ጥብቅ ደንቦችንና ገደቦችን ተግባራዊ ማድረግ ችለዋል። ደራሲና ተንታኙ ዴቪድ ሄሚን ወይም መሳሪያ አማካኝነት የሚፈጸም ጥቃት በህብረተሰብ ጤና ላይ እንደተጋረጠ ችግር መወሰድ አለበት ይላሉ። ዓለምን ለደህንነት ዋስትና ያላት ስፍራ ለማድረግ ባለፉት 150 ዓመታት ውስጥ በህብረተሰብ ጤና አጠባበቅ ጎራ የተሰራው ስራ እጅግ ከፍ ያለ ጠቃሚ ውጤት ተዘግቦበታል። የንጽህና አጠባበቅን በማሻሻል ተላላፊ በሽታዎችን በመከላከልና በመቆጣጠር እንዲሁም ሌሎች እርምጃዎችን በመውሰድ በዚህ ጊዜ ውስጥ ብቻ በአማካይ የሰው ልጅ እድሜ በጥፍ አድጓል ነው ያሉት የሃርቫርዱ የጤና ፖሊሲ ምሁር። ሲጋራ የማጤስን ልማድ ጨርሶ አላገድንም። ነገር ግን ሲጋራን በሚመለከቱ ጉዳዮች ዙሪያ ሁነኛ እመርታ አስመዝግበናል። በሚከተሉ አደጋዎች ሳቢያም አውቶሞቢሎችን መገልገል አላቆምንም። ነገር ግን የተሽከርካሪዎችን ለደህንነታችን አመቺ መሆን ማረጋገጥ በሚያስችሉ መንገዶች ዙሪያ የተሻለ ማከናወን ችለናል። ሄመንዌይ ያክለውም በአውቶሞቢል ደህንነት ላይ የተደረጉ ማሻሻያዎች ጥሩ ምሳሌ የሚሆን መነሻ ሊሰጡን ይችላሉ ይላሉ። አሽከርካሪዎች መቀመጫቸው ላይ ያለውን ቀበቶ በአግባቡ እንዲጠቀሙ በማድረግ በአደጋ ጊዜ በአየር የሚሞላውና አሽከርካሪዎችንና ተሳፋሪዎቻቸውን ግጭቶች ከሚፈጥሩ አደጋዎች የሚከላከለው የአየር ከረጢት እንዲሁም በአደጋ ጊዜ የሚሰበሰብ አረግራጊ ዘንግና የመሳሰሉ ሌሎች ለደህንነት የሚያግዙ ዘዴዎችን በተሽከርካሪዎች ላይ በመቅጠም ባለፉት ስልሳ ዓመታት ውስጥ በእያንዳንዱ ርቀት በሚደረግ ጉዞ ይደርስ የነበረውን የአውቶሞቢል አደጋ በ85 በመቶ መቀነስ ተችሏል። የትኛውም አንድ አይነት መንገድ በመሳሪያ አማካኝነት የሚፈጸም ጥቃትን ብቸኝነት እስከወዲያኛው አያስወግድም ይላሉ የቅድሙ የህግ አዋቂ ሄምንዌይ። ነገር ግን በተጨባጩ ዓለም የተሞከሩና የሰሩ ማስረጃዎችን በመጠቀም የትኛው ውጤታማ እንደሆነ ለማወቅ እንዲሁም ጠመንጃ ያላቸውን ሰዎች እንደ አጋር መያዝ ይረዳል ባይናቸው። የጠመንጃ ባለቤትነት መብትና የመሳሪያ ቁጥጥር ደንብ ሁለቱም የአሜሪካ ታሪክ አንድ አካል ናቸው። እንደ ህገ መንግስታዊ ጉዳዮች አዋቂ ዊንክለር አስተያየት ግን፣ ጽንፍ በያዙ አቋሞች በተከፋፈለች ሀገር ውስጥ የጋራ መግባባትን መፍጠር አዳጋች ነው። ይህም ሆኖ ግን የተለያዩ ግዛቶች በተናጠል በወሰዷቸው እርምጃዎች የጦር መሳሪያ የመያዝ ህገ መንግስታዊ መብትን ሳይገፉ የመሳሪያ ባለቤት የሚሆኑ ግለሰቦችን የቀደመ ወይም የጀርባ ታሪክ ፍተሻ እያሰፉና ለአደጋ ያጋልጣሉ የሚሏቸውን ክፍተቶችም እየዘጉ መሆናቸውን ይናገራሉ። እንደሚመስለኝ እንደ ህብረተሰብ ማድረግ ያለብን በሁለቱም ወገን ጽንፍ ከያዙት አልፎ ማየት መቻል ነው። አንደኛው መሳሪያ የመያዝ መብት አለን ከሚል እሳቤ በመነሳት ምንም አይነት የመሳሪያ ቁጥጥር ሊኖር አይገባም የሚል ሲሆን ሌላኛው ወገን ደግሞ ቀድሞውንም መሳሪያ የመያዝ መብት ሊኖረን አይገባም። ስለሆነም ጥብቅ ቁጥጥር ተግባራዊ ይሁን፣ አንድም መሳሪያ አይፈቀድ የሚል ነው። በጠመንጃ ወይም በጦር መሳሪያ አማካኝነት የሚፈጸሙ ጥቃቶችን ጨርሶ ማስወገድ አይቻልም። እናም እንዲህ በተካረርና በታወከ ድባብ ውስጥ የሰከኑ ውይይቶችን ማድረግም አዳጋች ነው የሚሉት ባለሙያዎች እነኚህን ቁጥራቸው የበዙ አደጋዎች ለመቀነስ ግን ከጋራ መግባባት ሊያደርሱ የሚችሉ መንገዶችን መፈለግ የግድ ነው። በሐዋሳ ከተማ የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች፣ የከተማዋ ነዋሪዎች የኮቪድ-19 ወረርሽኝን መከላከል ላይ ያላቸውን ቸልተኝነት እንዲያቆሙ የእግር ጉዞ በማድረግ ተማጸኑ። የሲዳማ ክልል በበኩሉ የህክምና ቦታዎቹ በወረርሽኙ በሚታመሙ ሰዎች ተይዘውብኛል። ከአቅማችን በላይ ሆኗል ብለዋል። የተማሪዎቹን የእግር ጉዞ የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዘገባ ልኮልናል። የተማሪዎቹ ተማጽኖ ለሐዋሳ ከተማ ነዋሪዎች፣ ለወላጆቻቸውና ለመንግስት አካላት ነው። የማውንት ኦሊቭ ትምህርት ቤት ተማሪ ህፃን መቅደላዊ ተላምረው በኮቪድ ምክንያት ትምህርት ተመልሶ እንዲዘጋ አልፈልግም ብላለች። የቫይረሱ ስርጭት ጨመረ ሲባልም የሚያስጨንቃት ይሄው እንድነም ተናግራለች። ያ እንዳይሆን ስለሚንፈልግ ነው ከጓደኞቻችን ጋር በመሆን በዋሳ ከተማ ጎዳናዎች የእግሩ ጉዞ ያደረግ ነውም ብላለች። እ መጣው በምክንያት ስለ ኮሮና ወረርሽኝ ጉዳቱን ለመናገርና ና ለማስጠንቀቅ ነው። አንደኛ የአፍና አፍንጫ ማስክ ማድረግ እሱን ማድረጋችን እና እድረት የመጣ ስለሆነ እሱን መንግስት ደግሞ እሱ እንዲጨምርልን እላለሁ። እና ደግሞ ራሳችንን ከኮሮና ቫይረስ መጠበቅ አለብን ብዬ አምናለሁ። በማንቶሊ ብስኩል ላይ ጥንቃቄ አለ፣ ግን ተማሪዎች ሰልተኝነት ይታይባቸዋል። እሱን እንዳይኖር ለማድረግ ነው እዚህ የመጣነው። በህፃን መቅደላዊ ትዝብት የአዋሳ ከተማ ነዋሪዎች ኮሮና ቫይረስን በመከላከል ረገድ የሚያደርጉት ጥንቃቄ በግደለሽነት የተሞላ በመዘናጋት ታጀበና ኃላፊነት የጎደለው መሆኑን ተናግራለች። ብዙ ሰዎች እና ሆነ ብዙ ሰዎች የአፍና አፍንጫ ጭንብል ሳኒታይዘር አይጠቀሙም፣ እና በብዛት ስለ ኮሮና ረስተውታል። እንዳይረሱ አስታውሳቸው ነው ለእኛ ስትሉ ተጠንቀቁ ያለቸውና የህፃን መቅደላዊትን ጭንቀት የምትጋራው ምሄረ ተርሚያስ የአዲስ ከተማ ሁለተኛ ደረጃ ትምህርት ቤት ተማሪ ስትሆን፣ ኮሮናን በተመለከተ ያለው የህዝብ እንቅስቃሴ ያሳስበኛል ብላለች። ህብረተሰብ ማስክ እንዲያደርግ ራሱን ንጽህናውን በሳሙና በውሃ እጁን እንዲ እንዲጠብቅ እና ማስክ እንዲያደርግ አስተላልፈናል። መንበርከካችን የሚገልጸው ያው ለህብረተሰቡ ልመና እንደማድረግ ማለት ነው። ራሳቸውን እንዲጠብቁ እየለመናቸው ነው ማለት ነው። ማለት ህብረተሰቡ አሁን ብዙ ኮሮናን ልምድ አድርጎ ችላ ብሎታል። ስለዚህ ችላ ስላለ ራሳችን ደግሞ እየለመናቸው ነው ራሳቸውን እንዲጠነቀቁ፣ እባካችሁን ጥንቃቄ አድርጉ ለሚል ልመናችንን ለማሳየት ነው። የንግስት ፍሯ ትምህርት ቤት የአማርኛ ትምህርት አስተማሪ ዘውድት ዮሐንስ እኛ መምህራንና ተማሪዎች ተቸግረናል ብለዋል። ቫይረሱ በቀላሉ የመከላከያ መንገዶችን በመጠቀም ማስቆም የምንችለው በመሆኑ ይህንን ማድረግ አለብንም ብለዋል ተማሪዎችም የጎዳና ጉዞ ያደረጉት ይህንን በተመለከተ ህዝቡን ለማንቃት ነው ብለዋል ማህበረሰባችንን ማዳን እንፈልጋለን ልጆቻችን በኮሮና ቫይረስ ምክንያት ትምህርት እንዲያጡ ወደ ቤት ተመልሰው አእምሯቸው እንዲበላል አንፈልግም ከዚህ የተነሳ በተሰበረና በአዘነ ልብ ነው ልጆቻችን ተማሪዎቻችን ማህበረሰቡን እንድለምኑ ያደረገ የተማሪዎቹ የእግር ጉዞ መዝጊያ ፕሮግራም በሀዋሳ ከተማ አሮጌ ስቴዲየም ሲደረግ የተገኙት የሲዳማ ክልል ምክትል ፕሬዚዳንት አቶ በየነ ብራሳ በቫይረሱ የሚያዙ ሰዎችን አስተኝተን የምናክምበት ቦታ አልቆብናል ብሏል። በርካታ ሰዎችንም በሞት እያጠናቸው ነው ስሎ ተናግሯል። ሁላችንም ቀላል የሆነውን ጥንቃቄ በመውሰድ የመከላከል እርምጃችን በመውሰድ ይህንን በሽታ መከላከል እንዳለብን ዛሬ ህጻናት በመንበርከክ ወላጆቻቸውን፣ ታላላቆችን፣ ወንድሚቶቻቸውን ተማጽነዋል። የዛሬው ይህ ልጆች የተማሪዎች መልእክት ቀላል ትርጉም የሚሰጠው አይደለም። አሁን ያለውን ሁኔታ በምንመለከትበት ጊዜ የወረርሽኙ መስፋፋት አስጊ ደረጃ ደርሷል። ከሚመረመሩት ሰዎች መካከል ለአብዛኛው ፐርሰንት ፖዘቲቭ እየሆነን እንዲገኝ ነው። በሆስፒታሎቻችን በተንፈሻ ማሽኖች የሉንም። በመሆኑም ብቸኛውና አዋጭ መንገድ መጠንቀቅ ብቻ ነው ስሉ ተናግረዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። አድማጮች አሁን በኢትዮጵያ እየበረታ የመጣው የኮቪድ-19 መዛመትና ምርጫዎቻችንን ወደሚፈትሽ ውይይት ነው የምናመራው በኢትዮጵያ ቁጥሩ በእጅጉ እያሻቀበ የመጣውን ስርጭት የደቀነውን ፈተናና ሊወሰዱ የሚችሉ አማራጮችን አስመልክቶ ከሶስት የሕክምና ባለሙያዎች ጋር የተጀመረ ተከታታይ ውይይት የመጨረሻ ክፍል ነው ዛሬ የሚቀርበው። ዩናይትድ ስቴትስን ጨምሮ ባለፈው ዓመት በወረርሽኙ ክፉኛ በተጠቁ አገሮች መጀመሪያ ሰሞን የታየውን በብርቱ ፈተናዎች የታጀበ ሁኔታ በማዛመድ በተለይ ለዛሬ ኢትዮጵያ ይዞታ የሚበጁ የሚባሉ አማራጮችም በውይይት ይነሳሉ። ተወያዮቹ በዩናይትድ ስቴትስ የሚገኙ በኢትዮጵያ የጸረ ኮቪድ-19 ዘመቻ በንቃት የሚሳተፉ ሶስት ታዋቂ የሕክምና ባለሙያዎች ዶክተር እናውጋው መሐሪ፣ ዶክተር አሰፋ ደጃው መኮንንና ዶክተር ገበየሁ ተፈሪ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በተጨባጭ ከልምድ ከታየው ከከበደው ፈተና ለኢትዮጵያ ሁኔታ ሊስማሙ ሊሰሩ ይችላሉ ከኢትዮጵያ አቅምና ሁኔታ ጋርም መዛመድ የሚችሉ ናቸው ያላቸዋቸውን ለይታችሁ አመላክታችኋል። ምናልባትም ይህ አሁን የምትነጋገሩበት የምታነሷቸው ሀሳቦች ለአድማጭ ብቻ ሳይሆን ለሙያ አጋሮቻችሁም ጭምር ይመስለኛል፣ እንዲነጋገሩበት አማራጮቹን ከግምት እንዲያስገቡ የሚጋብዝ ውይይት ነው። ዶክተር እናውጋው መጨረሻ ላይ ከተነሳው ነጥብ ወደ እርስዎ ልምጣ። እነኚህ ከፍተኛ መጠን ያለው ኦክሲጅን በፍጥነት ወደ ሰውነት እንዲገባ የሚያደርጉ መሳሪያዎች በአንጻራዊ ሁኔታ ውድ አይደሉም። ውድ አይደሉም ሲባል በንጽጽር ነው ሁሉም ነገር እና በኢትዮጵያ ባለው ሁኔታ ሊሰራ ይችላል የሚለውን ቀደም ብላችሁ ምንስ ልናረግ እንችላለን በሚለው እንደ ሀሳብም እንዳቀረባችሁ ትወያዩበት እንደነበር ተከታት እያለሁ፣ አንዳች ነገር ፈጥኖ ካልተደረገ የከፋ ሁኔታ ይከተል ይችላል የሚለው ስጋት ልትነጋገሩ እንዳደረጋችሁ ተመልክቻለሁ። እስኪ አካፍሉ ለአድማጮች እንደያቅም ሁሉም ሊያደርግ ከሚችለው አንጻር ምን ሊደረግ ይችላል? ምን አይነት ጥረቶች በውጭም ውስጥም ካሉ ሊሰራ ይችላል? ሊድን የሚችል ነፍስ መታደግ ይችላል ብለው ያምናሉ? ጥሩ ነው። አሉላ አይ ቲንክ አንዱ ከባዶ ችግር የኤቲክስን ጉዳይ በኔ በግል አስተያየት፣ ኮቪድ ላይ ትልቅ የኤቲክስን ጉዳይ ያለ ይመስለኛል። አንዳንድ ሰዎች ኦክሲጅን የለም ግዝቶ ላይ ስለሌላ ያው ይሞታሉ ብለን እናስባለን። አንዳንዶች ደግሞ አሁን ይህ እንደምሰማው በኮቪድ ከሆኑ ሆስፒታል ሄደው ለመተኛት ሶስት መቶ ሺህ ሁለት መቶ ሺህ ምናምን አስይዙ ነው የሚባለው። እና እንዴት ነው ኢትዮጵያ ስንት የኢትዮጵያ ህዝብ ነው ያንን ያህል ገንዘብ ማሸ የሚችለው? እና ይሄ ፕራይቬት ሴክተሩ ከፐብሊኩ ጋር ከመንግስት ጋር እንዴት ነው ይህንን ነገር አንድል መደረግ ያለበት አመለካከት ላይ የተዛባ ነገር ያለ ይመስለኛል። እንዴት ነው አዘን ሶሳይቲ ችግሩን በመረዳት እዚያ ሀገር ሀብታሙ እንዲሁም ሳይሰሩ ቤታቸው ቁጭ ብሎ ኢኮኖሚካ ሰፖርት የሚደረጉበት መንገድ ይፈለጋል። እኛ እንደዚህ አደለንም፣ ያንንም አንታይቅም። ግን ደግሞ በሚታመሙበት ሰዓት እንዴት ነው ይሄ ፌርነት ያለው ለህዝባችን ፌርነት። አንድ ነገር ስራጭ፣ ለህዝቡ ይድረስ በሚባልበት ጊዜ ሶስት መቶ ሺ ብር ሁለት መቶ ሺ ብር ካስያዝክ ነው ኮቪድ ፕራይቬት ሆስፒታል ውስጥ የምትገባው ሊባል የሁሉም ገደብ መኖር አለበት። መንግስትም እንዴት ነው በመሀል ገብቶ እና አንዱ እሱ ነው ሌላው ይሄ እኛ የመዘጋጀትና ያለመዘጋጀት ነው። እ አገሪቱ ይህንን ኦክሲጅን ማምራት አቅሙ አልፈቀድ ብሎ አይደለም። አይን እ እንደምሰማው የተወሰኑ ጤና ጥበቃ በኩል የተወሰኑ ቦታዎችን ሳይቶች ሎካልን ለማምረት እየሞከሩ ነው። በቀደምም ከቼክ ሪፐብሊክ ጋር ሁል ተፈራርመዋል። እንግዲህ ምንድን ነው ይሄ ዝምሮ ቁ ለጤና ጥበቃ ብቻም ሳይተው፣ ለምሳሌ ወደ አምሳ ሚሊዮን ዩኒቨርሲቲዎች አሉ፣ ቲችንግ ሆስፒታል አላቸው። እዚ ሆስፔሽን ይተኛል። ለጊዜው ዛሬ ደህና ነው ታወሳም ወደፊት ይሄ ቢሆን ይሄ ቢታሰብ እየተባለ በኮንቲኒዩቲ መታሰብና ብዙ ፕላን መደረግ የሚጠይቅ ነገር ነው እና ለዚህ ነው ሁልጊዜ ይህንን እኔንም ያገባኛል ይሄ የእሱ ፕሮብሌም አይደለም፣ የእሷ ፕሮብሌም አይደለም፣ የእኔ ብቻ አይደለም፣ የሁላችን ነው የሚል አስተሳሰብ ከሌለው ጥሩ ውጤት አይመጣም። አሁን ሁሉም ሰው ገብቶታል ይመስለኛል። ምክንያቱም ሁሉም አንገድ፣ ሁሉም ቤት፣ ቅድም እንዳለው ዶክተር አሰፋ ሁላችንም አንድ ሳይሆን ሁለት ሶስት ሳይሆን ከዚያ መገለጠ ታመም ወይ ከፋሚሊ ውስጥ የሞት እነዚህ ስለምናውቅ አሁን ታናቆም አንድ የተጀመረን እስከመጨረሻው ውጥ ውጤት እስከምናይ ድረስ ከስ አድርገን ካልሰራም የአሜሪካን ፕሮብላም እዚህ ነው። በመሀል ቴክሳስ ስመስ መረጋ ያስፈልግም አይሁንም ብለው ይረብሹታል። ያውቁታል። ከዛ እንደገና ከዛ ውስጥ መውጣት አይቻልም እና ለዚህ ነው ሊደርሽፕ በተለይ እንደኛ አይነት ሀገር ወሰኝ ይሮላለሁ ሚዲያ ብዙን ማስተማር ሰኝ ይሮላለሁ። ሁላችንም አሁን አለንበት ላይ ደረስ ነው የኢትዮጵያ ሕዝብ ረጡን ነው እና እንዴት አርገን ነው ሁኔታውን አስተካክለን ሊታከሙ የሚችሉበትን መንገድ መፈለግ ያለብን አሁን ያለው አካሄድ ስለበሽቶ አለማወቅ ብቻ ሳይሆን ሲታመሙ ሆስፒታል ዶ ለመታከም ሆስፒታሎች በጣም ውድ ናቸው። ማለት ወጪ የላቸውም፣ ዝም ብሎ በነጻ ያድርጎ አይደለም ይገባናል ሁሉም አለ። ግን ዘዴ መፈለግ አለበት እነሱን ሳይጎዱ ሰውም ሳይጎዳ መንግሥት የሚንናይቱ ዘዴ እና ትክክለኛ የሆነ ሚድል ግራውንድ የሆነ ነገር ሊፈለግ ይገባዋል። መልካም ግራና ቀኝ ያሉ ሁኔታዎችን ማዛመድ ወደምንችልበት ጎላ ወዳለ አንድ ሌላ ጭብጥ ልውሰዳችሁ። ብዙ ንጹሐን ዜጎች በየቀኑ የሚገደሉበትን አሳዛኝ ሁኔታ ጨምሮ ኢትዮጵያ በአሁኑ ሰዓት እጅግ የበረከቱ ብዙ ፈተናዎች ያሏት አገር ብትሆንም፣ በአንጻሩ ኮቪድ የኢኮኖሚ ቀውስ ሊያስከትል የሚችል ግዙፍ ፈተና ነው፣ በቂ ትኩረት የሚሰጠው የብሔራዊ ደህንነት ጉዳይ ተደርጎ መወሰድ አለበትም ብላቸዋል። ከፍተኛ የውጭ ምንዛሪ የሚያመጣው የኢትዮጵያ አየር መንገድ መብረር የማይችልበት ቦታ ጭምር ተፈጥሯል። የኢትዮጵያ አየር መንገድ ብቻ አይደለም። ቀደም ሲል ወረርሽኙ እጅግ በተባባሰ ሁኔታ ውስጥ በነበረበት ወቅት ከሀገሯ የሚነሱ በረራዎች ወደ ዩናይት ስቴትስ ተከልክለው እንደነበረ ሁሉ እንግሊዝም ዛሬ ይህንኑ ወረርሽኝ ለመቆጣጠር በያዘችው ውጥን ያን ለመቋቋም ይረዳኛል ያለችውን እርምጃ ወስዳለች። የኢትዮጵያ አየር መንገድም እንዳይገቡ ከከለከለቻቸው አየር መንገዶች ዝርዝር ውስጥ ገብቷል። ነገ ምን እንደሚመጣ ባይታወቅም፣ በእነኚህ ሁሉ ፈተናዎች ውስጥ ግን የኮቪድ ነገር አሁን ያሉትንም ፈተናዎች ሊያባበስ የሚችል እንጂ ይቆይ የሚባል እንዳልሆነ በትንታኔያቸው አሳይታቸዋል። በዚህ ሰዓት ይህን ውይይት የሚከታተል አንድ አድማጭ አስቡና ያ ሰው ባለበትም ሀገር ያለውን ጨምሮ በሀገሩ ያለው ሁኔታ ደግሞ ይበልጥ ለሚያሳስበው በዚህ ሰዓት ይህን ውይይት ለሚከታተል አድማጭ ምን እንዲያስብ ትመክራላችሁ? በምን መልኩስ አዎንታዊ የሆነ አስተዋጽኦ ማበርከት ይችላል? ዶክተር ገበየ እርሶላ አስቀድም ጥሩ የጤና ተቋማት፣ ህክምና መስጫ ቦታዎችን ወይም ሙያተኞችን በኮቪድ ማጠናከር ዘለቄታ ያለው ውጤት ስለሆነ እያንዳንዱ ግለሰብ በዛ በኩል ማሰብ አለበት። ግን እንደ ግለሰብ መጀመሪያ ኮቪድ በሽታው አለ ብሎ ማመን አለበት። ሁለተኛ የሚሰራጭበትን መንገድ ስለሚያውቅ ከግለሰብ ማስክ ማድረግ ጀምሮ ቤተሰብ እና ጎረቤት ከመምከር ጋር ሀዘንም ሆነ ሰርግ፣ ክርስትና ካለመሄድ ሌሎቹንም ከመምከር ጋር አብሮ የሚሄድ ነገር ነው። እያንዳንዱ ሰው መምህር ወይም ምንድን ነው ደቀ መዝሙር መሆን አለበት በዚህ ጉዳይ። ምክንያቱም ተላላፊ በሽታ ምንም ጊዜ ቢሆን ምንም ጊዜ ቢሆን የአንድ ሰው ችግር አይደለም፣ ይሄ በብዛት ስለሚሄድ ነው። ሁለተኛ ኮቪድን መቆጣጠር ካልተቻለ ሀገሪቱ ውስጥ አንዳንዱ ለኢኮኖሚ ለእንጀራ ሲል ጥሶ ይሄዳል፣ ግን ያ እንጀራው ላይ መልሶ አመድ እንደመነስነስ ነው። ቁጥጥር ካልተደረገ ቫይረሱ ቁጥጥር ስር ካልዋለ ታማሚ ከበዛ የኢኮኖሚ አውታሮች ይጎዳሉ እና ያ ደግሞ ማሰብ ያለበት አገሪቱ ውስጥ ብቻ አይደለም ከሀገሪቱ ውጭም በሀገሪቱ ላይ ሊመጣ የሚችል ተጽዕኖ አለ። አሁን ኢንግላንድ ነች፣ ነገ ጠዋት አሜሪካ፣ ሌሎቹም ሊያደርጉ ይችላሉ። አውሮፓ የምናየው ነው። የፈረንሳይ ቦርደር ጀርመን ትዘጋለች። ኢንግላንድ ላይ አዲሱ ቫይረስ ሲመጣ ድፍን አውሮፓ ዘግቷቸው ነበር እና ኢትዮጵያ ላይ የውጭ እንትን ቢዘጋ የሚደርሰውን ጉዳትን ማሰብ ያስፈልጋል። ሌላው አንድ ያልተነጋገርነው ነገር ምንድን ነው ኢንግላንድ ኢትዮጵያ ላይ በር ስትዘጋ አንዱ ምክንያት ስርጭቱ ከፍ ብሏል ነው። ሁለተኛው ምክንያት ግን በሀገራችሁ ውስጥ የሚዘዋወሩን የቫይረስ ስር እያታወቁም የሚል ነው ይሄ የእኛ ሀገር ሳይንቲስቶች አሉ እኛ ልጆች የሆኑ ይሄ ነገር ተጀምሯል እና ዶክተር ናውጋው እንዳለው ይሄን የመንግስት ወይም የጤና ጥበቃ ሳይሆን ባለ ሀብቶች አሉ ትንሽ ብዙ አውጥቶ ብዙ ማድረግ ይችላሉ እዚህ ሀገር ብዙ ነገር በባለ ሀብቶች ፋውንዴሽን ነው የሚሰራው እና እዚህም የምርመራው አይነት ላይ እንደው ደቦም አድርገው በየዩኒቨርሲቲዎች ሄደው ምን እንርዳ ብለው ይሄን ነገር ከፍ ቢያደርጉ አንደኛ የሚዘዋወረውን ቫይረስ ማወቅ ጥሩ ነው። ክትባት ላይ ጉዳት አለው፣ ሕክምና ላይ ጉዳት አለው፣ መልሶ መያዝ ላይ ጉዳት አለው እና የሚዘዋወረውን ቫይረስ ማወቅ ጥሩ እና በተለያየ አቅጣጫ ለኮቪድ መደረግ የሚገባውን ነገር ማረግ፣ መምከር፣ ማስተማር እንደገና ደግሞ ለኮቪድ ተብሎ የሚደረገው ነገር ዘቄታ ጥቅም ያለው እንጂ የአንድ ሰሞን የዘመቻ ነገር አለመሆኑን መረዳት አለበት ነው ምናምን መልካም ዶክተር አሰፋ እንግዲህ እያንዳንዱ ሰው ውጭ ሀገር ያለ ከሆነ ያው እንግዲህ ብዙ ሰው ሰው የሶሻል ሚዲያ ይጠቀማል ፌስቡክ ምን እንደ በሚችለው መጠን እንደ የሚቀጥለውን አንድ ሳምንት እንኳን ኮቪድ የሚመለከት መልእክት ቤልክ በሽታው አለ ሰው እየሞተ ነው። ከአሁን በኋላ ገና ብዙ ሰው ሊጎዳብን ይችላል እና ቤተሰቡን አገር ቤት ያለውን ሰው በሙሉ እንደው ማስጠንቀቂያ ነገር ቢልክ እነኚህ ደግሞ ነው ለቅሶዎቹም፣ ሰርጎቹም፣ ምኖቹም ደግሞ እንደው በጣም በጣም መቀነስ አለባቸው። በእርግጥ ባህላችን አስቸጋሪ ቢሆንም፣ አሁን ግን ያን ማድረግ የምንችልበት ደረጃ ላይ አይደለም ያለ ነው እና አለ ፊታችን ላይ ነው፣ ብዙ ሰው ሊገልብን ይችላል የሚል መልእክት እያስተላለፈ ሁሉን ሰው እንደ ማስጠንቀቅ ቢችል፣ አቅም ያለው ደግሞ ማስክ መግዣም ቢደጉም። ምክንያቱም አንዳንዱ ሰው እንደገባኝ ከአቅምም ነው ማስክ ሳያደርግ የሚሄደው ብዙ የቀን ሰራተኛው ምኑ ብቻ ሁኔታው በጣም ያሳዝናል። እና መደጎም እዛ ላይ እንደሱ ብናደርግ ለውጥ እናመጣለን ትንሽ መልካም ለሁላችንም የሚሆን ነገር አለ እያሉ ነው በየበኩላችን የምናደርጋቸው ዶክተር እናውጋው። የመጨረሻ ዕድል የርሶ ነው። ብዙ ጥሩ ጥሩ ነገሮች ተነስተዋል። ግን ይህንን ነገር ይህንን ነገር ለመቆጣጠር እያንዳንዱ ሰው እያንዳንዳችን እንደው እንደ ወታደር እንደመሆን ማለት ነው። አክቹዋሊ ብዙ ጊዜ ወላጆቻችን በኢትዮጵያ ባህሉ እኮ ተናግረው ጨርሰውታል። ባለምሳሌ ፈሪ ለናት ይላል እና አሁን ይሄ ኮቪድ ላይ አለማድረግ ደፋር ጀግና መሆናል። መፍራት የማወቅ ምልክት፣ የመገንዘብ ይሄ ሊመጣ ይችላል ብሎ አዌር መሆንና ግንዛቤ ነው። ለምሳሌ ብዙ ጊዜ ይሉኝታ አንዳንዱ ደግሞ አንዳንዱን ብዙ ሰው የሚያጠቃው ደግሞ ይሉኝታ ነው። በይሉኝታ ልቅሶ ልሄድ ግን እኮ ገዚያ ለሰው ያለቁሱ ሄደው እኮ ደግሞ ራስን መሞታለን ወይም ደግሞ የጥምቀት ባልሆኑ ሆኖ አንድ ባል ሆኖ በኢቬንታ ወይም ደግሞ በራስም ይሄ አይምልጥም። ሰው ቆ ጤነኛ ከሆነ ገና ብዙ ጥምቀቶችን፣ ብዙ ፋሲካዎችን፣ ብዙ አምሳሎችን እኮ ሰው ሊያከብር ይችላል። እና ፕራዮሪቲዎቹ ቀስ ብሎ ማሰብ ና ይሄ ይሄ እንደዚሁ ቀላል እንዳልሆነ እና ደግሞ ስለ ራስ ብቻ ስራ ሳይሆን እንደውም ብዙ ጊዜ ፎርቲ ፐርሰንት የሚሆነው የሚተላለፈው ኤሲምቶማ ምልክት በሌለባቸው ሰዎች ነው፣ ኮቪድ ላይ እና ለሌላውም ማሰብ ልክ አሁን አንድ ሰው ሀይዌይ ላይ ሲያሽከረክር ጠጥቶ ከሆነ ከሆነ ለራሱ ብቻ ይሞታል ብቻ ካሁ ሌላም ሰው ሊጎዳ ይችላል። ይህም እኮ ጦርነት ኢንቪዚብል እንደውም አሁን ሞረይ ግልጽ እየሆነ ምታግም ኢንቪዚብል የሆነ ጦርነት ነው እና ለራስን መጠበቅ ብቻ ሳይሆን ራሳችንን ከጠበቅን ሌላውንም ሌላውንም እንንከባከባለን። አሁን ብዙ ሽማግሌዎች የሚሞቱት ወይ ቤት የሚሰሩ ሰዎች፣ ሌላ ሰዎች ከውጭ እየያዙት የመጡ ነው እና አንዳንድ ደግሞ ኛቱ አይ እግዚአብሔር እኔ እኔን እንደሚያስት እግዚአብሔርማ ጭንቅላቱን አምሮውን ሁሉ ሰጥቶናል። አለዚያ እኮ አንገድ ላይ ማቆም ምን ነርቭ የምን አሰራው አንገት ላይ ማቆም ይችል ነበር። ሁሉን ነገር እሱ ባረካ አለበት። እሱንም እሱ የሚሰራውንም ለማገዝ ይመስለኛል ለሰዎች በሩንዲ አርጉ ምናምን እና የሰው ልጅ እኮ ማርስ ላይሄድ አለ። አውሮፕላን ሰጥቷል፣ ብዙ ነገር አድርጓል። ግን ቤዚች የሆነችዋን ራስን የሚያጠፋን በሽታን፣ ኢንፌክሽንን ኢንፌክሽንን በመሰረቱ አንድ ሰው ሊከላከል ይችላል። እና ኢንፌክሽን እንደ ካንሰር አይደለም ጓደኞቼ ዜጋ ኤክስፐርት ናቸው፣ ግን እንደዚህ በኮንሰሉ በኤችአይቪ ስ በሌሎች ላይ ታይቷል። ጥንቃቄ ሁሉ ጊዜ ይከላከላል። እና እንግዲህ መንግስትንም ስንል የፕራይም ሚኒስተር ኦፊሱ ብቻ ሳይሆን እያንዳንዱ አላፊ የሆነው የዩኒቨርሲቲ ፕሬዝዳንት፣ የባንክ ፕሬዝዳንት፣ የኢንሹራንስ ፕሬዚዳንት፣ ሁሉም ሰው አላፊ ላይ የሆነው የኢትዮጵያ ሕዝብ አስተምሮት ለሁሉም ሰው ሁላችን ያለ ስለዚህ ሕዝባችን በሚጎዳበት ጊዜ እኛ ሕዝቡን መውቀት ሳይሆን እኛ ምሳሌ መሆን ይገባላል። በጥንቃቄ እንዴት መደረግ እንዳለበት ምሳሌ መሆን አለ ይገባላል። እና ኢትዮጵያውያን ጠንካሮች ነን፣ ዝምረን ሽብር አንለም፣ ክስተታችን እንማራለን ትልቅ ነገር ደግሞ በሕይወት አለመሰሳት ሳይሆን ከስጠት መማር ነው እና ይህንን በሚቀጥለው አመት ደግሞ እንዴት ነው ሰር አረግ ነው። ከኛ የሚያቅት የለም። አመሰግናለሁ። በጣም መልካም፣ ከተስፋው ጋር ነው የጨረሱት። በእርግጥ በዚህ በሚያስጨንቀው ጊዜ ውስጥም ተስፋ ማድረግ አለብን። በተጨባጭ ሊደረጉ የሚችሉትን የታለፉትን አሁንም እድል ያላቸውን ጨምሮ በዝርዝር ተወያይታቸዋል። ተስፋ አድርጋለሁ የሚቀጥሉት እርምጃዎች ሌላ መንገድ የሚያሳዩበት ሁኔታ ይፈጠራል። በዚያ ሁኔታ ውስጥ መልሼ እንደማገኛችሁ አምናለሁ። ዶክተር ናውጋው መሃሪ፣ ዶክተር አሰፋ ጀጃው መኮንን፣ ዶክተር ገበየው ተፈሪ እንግዶች ሁላችሁንም ለጊዜያቸው አመሰግናለሁ። አመሰግናለሁ። አሉላ ይስጥልኝ። በጣም አመሰግናለሁ። በድረገጻችንና በማህበራዊ ድረገጾቻችን ታገኛላችሁ። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አድማጮች አሁን ዘና እንድትሉ የሙዚቃ ፋታ እንስጣችሁ። What do you know? 31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። በትላንትናው ዝግጅታችን ደስቲኒ ኢትዮጵያ የተሰኘው ሀገር በቀል ድርጅት ኢትዮጵያ ውስጥ በተለይ በኮሮና ቫይረስ ወረርሽኝ ወቅት ሀገራዊ መወያያ መድረኮችን ለመፍጠር በሚያደርጋቸው እንቅስቃሴዎችና ወጣቶች በፖለቲካና ሀገራዊ ውይይቶች ላይ ሊኖራቸው ስለሚገባ ተሳትፎ ከድርጅቱ መስራችና አስተባባሪ አቶ ንጉሱ አክሊሉ ጋር ውይይት አድርገን ነበር። አቶ ንጉሱን ያወያየችው ስመኝሽ የቆየናት ለዛሬ ቀጣዩና ወጣቶች በሀገር ግንባታና ብሔራዊ እርቅ ዙሪያ በሚኖራቸው ሚና ላይ የሚያተኩረውን ክፍል አሰናድታለች። ዴስቲኒ ኢትዮጵያ ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የተለያየ ፖለቲካዊ ተሳትፎ ያላቸው ግለሰቦችን፣ ፖለቲካ ፓርቲዎችንና ተቋማት በማወያየት ሀገራዊ መግባቢያ መድረኮችን ለመፍጠር ጥረት ሲያደርግ ቆይቷል። ሆኖም ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮቪድ-19 ወረርሽኝ ምክንያት እንደዚህ አይነት ውይይቶችን በአካል ለማካሄድ አዳጋች ሆኖ ቆይቷል። ታዲያ ዴስቲኒ ኢትዮጵያ በዚህ ወረርሽኝ ወቅት በኢትዮጵያ ተጀምረው የነበሩ ሀገራዊ ውይይቶችን ለማስቀጠል ምን እያደረገ ነው ስንል የድርጅቱን መስራች አቶ ንጉሶ አክሊሉን ጠየቅናቸው። ኮቪድ ፖለቲካዊና ኢኮኖሚያዊ ችግሮች በማወሳሰብ ረገድ ከፍተኛ ሚና ተጫውቷል። አንዱ ያወሳሰበብን ነገር እንደ ልባችን ተሰብስበን እንዳንነጋገር እንዲህ አይነት መልካም ሪፖርቶችን ወደ ሕዝብ ማድረስ እንዳይቻል አድርጓል። ምርጫ እንዲራዘም አድርጓል። ብዙ ነገሮችን አውኳል። እኛ ልክ ይህንን ነገር ማድረግ ሲያቅተን ያደረግነው ነገር ምንድን ነው? ይህንን ነገር በአካል በየክልሉ ሄደን ለሕዝቡ ማድረስ ባንችል እንኳን ለምን ያሉንን ሌሎች ቴክኖሎጂዎች አንጠቀምም ብለን ወደ ነሐሴ አካባቢ ረጅም ዝግጅት ካደረግን በኋላ ያሉንን ቴክኖሎጂዎች በሙሉ አንድ ላይ አምጥተን የተወሰኑ ሰዎች አዲስ አበባ እንዲሰበሰቡ፣ የተወሰኑት ሰዎች ደግሞ ከያሉበት ክልል ኦንላይን እንዲገቡ አድርገን፣ የተወሰኑ ደግሞ በስልክ እንዲገቡ እያደረግን ውይይቱን ለመቀጠል ጥረት አደረግን። ያን ጊዜ የገጠምን ተግዳሮት አንደኛ በየክልሉ በኢንተርኔት እንዲህ አይነት ዙም አይነት አገልግሎት በሚገባ መጠቀም በጣም ከባድ ነው። ስለዚህ የኢንተርኔት ኮኔክቲቪቲው ራሱ ትልቅ ተግዳሮት ነበረ። ሁለተኛው ሰዎች ዙም እንደዚህ እንደዚህ የመሳሰሉ ቨርቹዋል ፕላትፎርምስ መጠቀም ገና ስላልጀመረ ራሱ የቴክኖሎጂ ተግዳሮትም ነበረብን። በሶስተኛ ደረጃ ይህንን ውይይት ስናደርግ ሙሉ በሙሉ ቨርቹዋል የምንገናኝበት አይደለም፣ ሙሉ በሙሉ ደግሞ በአካል ተገናኝተን የምናደርገው አይደለም፣ የሁለቱ ቅይጥ ነው። ስለዚህ ሁለቱን እንዴት አድርገን ማካሄድ እንችላለን የሚለው ከባድ ፈተና ነበር። ስለዚህ ከኢቢኤስ ቴሌቪዥን ጣቢያ ጋር ተነጋግረን ወሰኑ ሰዎች ከያሉበት ገብተው ባለፉት ስድስት ወራት እነዚህ አራት የኢትዮጵያ አማራጭ መዳረሻዎች ወይም ቢሆኖች ከተቀረጹ በኋላ ኢትዮጵያ እየሄደችበት ያለው መንገድ ምን ይመስላል፣ ወዴት እየሄድን ነው የሚል ጥያቄ ጠይቀናቸው ብዙ ተወያይተው በጣም ጥሩ ትንታኔ ሰጥተው ያን ነገር በቴሌቪዥን እንዲተላለፍ ተደረገ። በዛ መልኩ ነው እኛ ለመወጣት የሞከርነው። ባለፉት ጥቂት ዓመታት ውስጥ በኢትዮጵያ በተደጋጋሚ እየተከሰተ ያለው የፖለቲካ አለመረጋጋትና የሰላም እጦት በሰው ሕይወትና በንብረት ላይ እያደረሰ ካለው ቀላል የማይባል ጥፋት ባለፈ በኅብረተሰቡ ውስጥ ጥሎት የሚሄደው ማህበራዊ ኢኮኖሚያዊና የስነ ልቦና ቀውስ እጅግ ከፍተኛ የሆነ ነው። ታዲያ ኢትዮጵያ ውስጥ በተለያዩ ጽንፍ ላይ ያሉ ሀሳቦችን አስታርቆ የጥላቻ አመለካከቶችን ለውጦ ወደ ብሔራዊ ውይይትና የእርቅ መድረኮች በአፋጣኝ ለመምጣት ይቻላል ወይ? ሁለተኛው ጥያቄያችን ነው። እኔ በጣም ይቻላል ባይ ነኝ። ይሄ ያለንበትን ተጨባጭ ሁኔታ ስንመለከት ለረጅም ጊዜ የታፈነ ነገር ሰዎች ብዙ ሀሳባቸውን መግለጥ የሚያስመታቸው የሆነበት ጊዜ ነበር። አሁን ግን ማንኛውም አይነት ሀሳብ እንደፈለገ ይገለጣል። ነገር ግን ፕሬሸሩ እየቀነሰ መሄዱ አይቀርም። ምክንያቱም ይህንን በኃይል በቁጣ፣ በጥላቻ ሀሳቤን እየገለጥኩኝ ሄዳለው ብሎ የሚያስብ ሰው ለተወሰነ ጊዜ ያን ስሜቱን እየገለጠ መሄድ ይችላል። ነገር ግን የሚያመጣለት ውጤት እንደሌለ ሲያውቅ፣ ኦኬ ታዲያ ከጩኸት በመለስ ከጥላቻ በመለስ ፍላጎቶችን ማሳካት የሚችልበት ነገር ምንድን ነው ብሎ ሲጠይቅ፣ ያለው አማራጭ አንድ ነው። በጠረጴዛ ዙሪያ መወያየት ነው እና ያንን ነገር ማድረግ ይቻላል። ይህንን ነገር ደግሞ እንዲህ አይነት መድረክ እያዘጋጁ ለሰዎች እድል መስጠት ያስፈልጋል። ይህንን ነገር በተደራጀ መንገድ በተቀናጀ መንገድ ባላዘጋጀን ቁጥር ደግሞ ያኛው ያልተደራጀው እንደፈለገ የሚሄደውና የሚነዳው አይነት ንግግር በጣም እየዳበረ ሲሄድ ትንሽ ባህላችንን ይረብሽብናል። ስለዚህ ያኛውን የጠረጴዛ ዙሪያ ውይይትን የሚደግፍ በርካታ ማህበረሰብ እያዳበርን እየጨመርን እየጨመርን ስንሄድ ይሄኛው ማይኖሪቲ ይሆናል አናሳ ይሆንና ሰዎች በዛኛው አስተሳሰብ መመራት ይጀምራሉ። አደጋ የሚሆነው ይህንን ሰዎች የሚፈልጉትን መንገድ ነገር በስርዓት የሚናገሩበት ሌሎች ደግሞ ይህንን ሀሳብ የሚያዳምጡበት መድረክ ያላዘጋጀን እንደሆነ ነው። እስኪ የወጣቶችን ተሳትፎ እኔ ደግሞ እንግዲህ አሁን እንዳነሳ ነው። ባለፉት አምስት አመታት እናም ከዛም በላይ ኢትዮጵያ ተደጋጋሚ የፖለቲካ አለመረጋጋቶች ይታዩባታል። ከቅርብ ጊዜ ወዲህ ደግሞ ግጭቶች፣ ግድያዎች፣ መፈናቀሎች ተበራክተዋል። እና እዚህ ውስጥ ደግሞ የወጣቱ ተሳትፎ አለ። በተለይ ማህበራዊ ሚዲያ መስፋፋት ጋር ተያይዞ ወጣቶች በመረጃ ስርጭት በመቀበል እንዲሁም ደግሞ መሬት ላይ በሚታዩ ግጭቶች ውስጥ ተሳትፎች አለው እና፣ እስኪ የወጣቱን ተሳትፎ እንዴት ታየዋለህ? በዋና ዋና ውይይቶች ውስጥ በርካታ ተዋንያዎች በሚሳተፉበት ውይይቶች ውስጥ የወጣቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ ነው ያለው። ይሁንና አንድ አሁን በቅርብኛ የገባን ነገር ምንድን ነው፣ ወጣቶችን በሁለት መንገድ ማሳተፍ ይቻላል። አንዱ ከተለያዩ ተዋንያዎች ጋር ላይ ተዋህዶ መወያየት ነው። ሁለተኛው ደግሞ ወጣቶች ራሳቸው ደግሞ ለብቻቸው ሆነው እንደሚቀጥለው ትውልድ ኃላፊነት ተረካቢ አካላት ቁጭ ብለው ያለፈውንም የዛሬውንም የነገው እድል መፍጠር ያስፈልጋል። እና በዚህ መሰረት እኛ አሁን ደስትን ኢትዮጵያ እያደረገ ያለው ነገር ለምሳሌ ወጣቶችን ለብቻቸው እንዲህ አይነት ነገሮችን በሚገባ እንዲመለከቱ እያደረግንን ያለ ነው። ቅርብ ያደረግነው ነገር ምንድን ነው? ከአስራ ሁለቱም ክልሎችና የከተማ መስተዳድሮች የተውጣጡ ከሰማኒያ በላይ የተለያየ ፖለቲካ አመለካከት እምነት እና ስብጥር ያላቸውን ወጣቶች አንድ ላይ አምጥተን ኢትዮጵያ የትኛው መንገድ ላይ ነው ያለችው ብለን ጠይቀናቸው ነበር እና በጣም በጣም የሚገርም ሀሳብ ነበረ ከወጣቶቹ ሲመጣ የነበረው እና ይሄ በቴሌቪዥን ይተላለፋል። በግሉ ጊዜ ውስጥ ከአጀንዳ ማውጣት ጀምሮ እስከ ውሳኔ አሰጣት ድረስ ወጣቱን እያሳተፍን ካልሄድን ምን ሊመጣ እንደሚችል በሚገባ ያየንበት ሁኔታ ነው። መደበኛ ባልሆኑ አደረጃጀቶች አሁን ኢትዮጵያ ውስጥ ያለው የፖለቲካ ተሃድሶ እንዲመጣ ወጣቶች ያደረጉትን አስተዋጽኦ እስከ ሞት ድረስ ራሳቸውን ሰጠው ያደረጉትን ነገር አይተናል እና አሁን ያንን እንቅስቃሴ እውቀት ተሰጥቶት እድል ተሰጥቶት መድረክ ተመቻችቶለት እየተወያዩ ሀሳባቸውን እየገለቱ ውሳኔ ውስጥ በሚገባ እየተሳተፉ እንዲሄዱ ማድረግ ያስፈልጋል እና ይሄ አንዱ ነገር ነው። ሌላው ግን በሀገራችን ውስጥ ተጀመረ ያለውን ሀገራዊ ምክክር ውስጥ በሚገባ ወጣቶች በሀገሪቱ ዋና ዋና መሰረታዊ ጉዳዮች ላይ እንዲወያዩ እድል እየተመቻቸ ነው ያለው። አድማጮች፣ ከዴስቲኒ ኢትዮጵያ መስራችና አስተባባሪ አቶ ንጉሱ አክሊሉ ጋር ያደረግነው ውይይት አላበቃም። የወጣቶችን የፖለቲካና ሀገራዊ ውይይት ተሳትፎ በተመለከተ ያደረግነውን ሰፋ ያለ ቆይታ በነገው ምሽት ፕሮግራማችን ይዘን እንመለሳለን። ጤና ይስጥልኝ። ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24